ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ ሲጋቢና ቁጭ ብላለች። ሰላም፣ እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በምስራቅ አፍሪካ የተከሰተው ድርቅ በአስራዎቹ የሚቆጠሩ ሰዎችን በገደለባት ሶማሊላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮትን በነፍስ አድን ስራ ላይ እንደሚያደርግ አስታወቀ። በኢትዮጵያ ከዚህ ቀደም ታውጆ የነበረውና ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለአራት ወራት ተራዝሟል። ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ገደቡን ይህን እስርቱ መታፈኑን አምኖ ተቀብሎ እንደው ሰማንያ ፐርሰንት የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው መሰለኝ። የመጀመሪያው የዞን ዘጠኝ አምደኛና ጸሐፊ በፍቃዱ ኃይሉ ነው። ሁለተኛው ደግሞ ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ነው። ይዘናቸዋል። ሰማኒያ ሁለት ፐርሰንት ከመቶ ማለቱም እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ሰራ የዋለው ይሄ ቁጥር ለማግኘት ማለት ነው። የህግ ባለሙያው አቶ ሙልጌታ አረጋዊ ናቸው። እሳቸውም አስተያየት አላቸው። በኢትዮጵያ ዋና ከተማ አዲስ አበባ በሕዝቦች መካከል ያለውን ግንኙነት ለማጠናከር በሚል የተዘጋጀ የሙዚቃና ዳንስ የተቀነባበረ የውዝዋዜ ልምድ ልውውጥ ተካሂዶ ነበር። የተለያዩ የኢትዮጵያ የባህል ዳንሶች ላይ የሙዚቃ ምት ትልቅ ሚና እንደሚጫወት ነው የተረዳሁት። ከዩናይትድ ስቴትስ ወደ ኢትዮጵያ ከገቡት አሜሪካውያን ዳንሰኞች ውስጥ ከሰጡት አስተያየት መካከል አንዱን ያሰማ ናችሁ ድረ ገጽና አዳዲስ የስራና የፈጠራ ሀሳቦችን በተመለከተ ደግሞ በሎስ አንጀለስ ካሊፎርኒያ የፈጣኑ ፋየር ኦፕቲክስ የግንኙነት ቴክኖሎጂ ሰርቶ ማሳያ ጉባኤ ላይ ስለቀረቡት ፈጠራዎች ዘገባ ይኖረናል። ልጆችም ሆኑ ማንም ሰው በዓለም ስመጥር ከሆኑ የፒያኖ ተጫዋቾች ባሉበት ሆነው መማር ይችላሉ። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ዜናዎቹን ይዘን ተመልሰናል። ወደ መጀመሪያው የዜና ዘገባችን ስናመራ ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ትላንት መውጣቱን የኤልቡር ከተማ ነዋሪዎች ነዋሪዎችና የከተማይቱ አስተዳዳሪ ለአሜሪካ ድምጽ ገለጹ። የኢትዮጵያ ጦር ኤልቡርን ለቆ መውጣትን ተከትሎ በከተማ ከባድ የታጠቁ የአማጺው ቡድን አልሸባብ ተዋጊዎች ያለአንዳች መሰናክል ዛሬ ማለዳ ላይ የከተማይቱን ዋና መንደር መቆጣጠራቸው ተነግሯል። ኢትዮጵያውያኑ ከኤልቡር የወጡበትን ምክንያት ሆነ እንደሚወጡ ቀድመው ሳይነግሩን፣ ያየናቸው መደቡን ለቀው ሲወጡ ብቻ ነው። እነርሱን ተከትለው የእኛም ወታደሮች ወጥተዋል ብለዋል አስተዳዳሪው ኑር ሀሰን ጉታሌ ወታደሮቹ እንደወጡ የአልሸባብ ታጣቂዎች ጸረ አውሮፕላን መሳሪያ ላያቸው ላይ በደገኑ ስድስት ፒክአፕ ተሽከርካሪዎች ሆነው ዛሬ ማለዳ ላይ ወደ ከተማይቱ ገብተው ተቆጣጥረዋታል ተብሏል። መቋድሾ የሚገኙት የሶማሊያ የኢትዮጵያ አምባሳደር ጃማሉን ሙስጠፋ አማር ማምሻውን ለቪዮኤ በሰጡት ቃል የኢትዮጵያውያን ወታደሮች ከኤልቡር መውጣትን አረጋግጠው ቀድመው ሳያሳውቁ ወጡ የተባለውን ግን አስተባብለዋል። ወደ ሁለተኛው ዜና ስናመራ በሩሲያዊቱ ሁለተኛ ግዙፍ ከተማ ሳንክት ፒተርቡርግ የምድር ለምድር የከተማ ባቡር ወይም ሜትሮ አገልግሎት ላይ ዛሬ በተጣለ የፈንጂ ጥቃት ቢያንስ ዘጠኝ ሰው መገደሉን የሀገሪቱ ባለስልጣናት አስታውቀዋል። በዚሁ በከተማይቱ እምብርት ላይ በሚገኘው ሴናያ ሜትሮ ጣቢያ ላይ በደረሰው ፍንዳታ ሌሎች ሀምሳ የሚሆኑ ሰዎች ጉዳት እንደደረሰባቸው ባለስልጣናቱ አመልክተዋል። በተጨማሪም በአንድ ሌላ የባቡር መስመር መሳፈሪያ ጣቢያ ላይ የተገኘን ፈንጂ ጉዳት ሳያደርስ ማምከናቸውንም የሩሲያ የጸረ ሽብር ኮሚቴ ባለስልጣናት ተናግረዋል። በዚህ ጥቃት ምክንያት ሰዓት የከተማይቱ የሜትሮ አገልግሎት ተዘግቷል። ወደ ዩናይትድ ስቴትስ ስናመራ ደግሞ የዩናይትድ ስቴትስ መንግስት በኢራን በሰሜን ኮሪያ ና በሶሪያ የጅምላ ጨራሽ ጦር መሳሪያዎች ላይ ከዚህ ቀደም ጥሎት ከነበረው ማዕቀብ ጋር በተዛመደ በሰላሳ የውጭ ሀገር የንግድና ሌሎች ተቋማት ግለሰቦች ና እንዲሁም አስር ሀገሮች ላይ ማዕቀብ መጣሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ባለፈው ሳምንት ይፋ እንዳደረጉት እቀባው በተቋማቱ በግለሰቦች ና በሀገሮቹ ላይ የተደነገገው ሕጉ በሚያዘው መሰረት በተወሰነ ጊዜ ውስጥ የሚደረገውን ግምገማ ተከትሎ ነው። እቀባው ከሚመለከታቸው አስር ሀገሮች ዝርዝር ውስጥ ኤርትራ አፍሪካውያኑ ኤርትራና ግብጽ ይገኙባቸዋል። ከሁለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ጋር በስልክ በተካሄደ ኮንፈረንስ በሰጡት ማብራሪያ ውሳኔው የሚመለከታቸው እነኚህ ተቋማትና ግለሰቦች ቀደም ሲል ማዕቀም ከተጣለባቸው ከኢራን፣ ከሰሜን ኮሪያ ወይም ደግሞ ከሶሪያ ጋር የውጭ ንግድ ቁጥጥር የተደነገገባቸው የሸቀጥ፣ የቴክኖሎጂ ና የአገልግሎቶች አሊያም ጨራሽ ጦር መሳሪያዎች መሳሪያነት ሊውሉ የሚችሉ ቁሳቁሶችን ልውውጥ በማድረጋቸው ነው ተብሏል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አረጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ በምስራቅ አፍሪካ የተከሰተው ድርቅ በአስራዎቹ የሚቆጠሩ ሰዎችን በገደለባት ሶማሌላንድ መንግስቱ የልማት ስራዎቹን አቁሞ የገንዘብና አስተዳደራዊ አትኩሮቱን በነፍሳድን ስራ ላይ እንደሚያደርግ አስታወቀ። የሀገሪቱ ምክትል ፕሬዚዳንት ለቪኦኤ የሶማሊኛ ዝግጅት ክፍል እንደገለጹት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ረሃብና እልቂት ያመራል ብለዋል። ሄኖክሰ ማዝጌር ዘገባ አለው። للسماح للاندلع في <applause> أزمة في في غنيت قريتو يجمع استوقفت يسمى في عبد هذا wahan او u في ወደ ኢትዮጵያ ስናመራ በኢትዮጵያ ከዚህ ቀደም ታውጆ የነበረውና ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለአራት ወራት ተራዝሟል። የመጀመሪያው አዋጅ ተግባራዊ መደረግ በጀመረበት የመጀመሪያ ወራት ታስረው የተፈቱ ሁለት ወጣቶችና የሕግ ባለሙያ አነጋግረናል። ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ነው። በፈቃዱ ኃይሉ የዞን ዘጠኝ አምደኛና ጸሐፊ ነው። ጽዮን ግርማ የሕግ ባለሙያውን አቶ ሙሉጌታ አረጋዊን ጨምራ በተራዘመው አዋጅ ዙሪያ ተከታዩን ሰክባለች። ከመስከረም 28 2009 ዓ.ም ጀምሮ በኢትዮጵያ የታወጀውና ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ ሊጠናቀቅ ሰባት ቀናት ብቻ ሲቀሩት አዋጁን የሚያራዝም ሌላ ውሳኔ በሕዝብ ተወካዮች ምክር ቤት አባላት ተላልፏል። መጋቢት 21 2009 ዓ ም ለመደበኛ ስብሰባው የተሰየመው የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ያቀረቡትን ሪፖርትና ለአራት ወራት ይራዘም ጥያቄ ተቀብሎ አጽድቆታል። ሊያስቸኳይ ጊዜ አዋጁ እንዲራዘም በምክንያትነት ከተጠቀሱት አንዱ ደግሞ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ እንዲራዘም ፍላጎት በማሳየቱ እንደሆነም ተገልጿል። ይህን ምክንያት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት ሰባት ቀን ህዝብ ተወካዮች ምክር ቤት ተገኝተው ይፋ አድርገውት ነበር። በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። ጠቅላይ ሚኒስትሩ በወቅቱ እንደተናገሩት አዋጁ ጸንቶ በሚቆይበት ጊዜ ውስጥ ጥናቱን ለምክር ቤቱ አቅርበው እንደሚያጸድቁም አስታውቀው ነበር። ይህን ከተናገሩ ከአስራ አምስት ቀናት በኋላ አስቸኳይ ጊዜ አዋጁ ለአራት ወራት መራዘሙ ይፋ ተደርጓል። የመጀመሪያው አዋጅ በወጣበት ወቅት ታስረው የተሀድሶ ስልጠና በሚል የሚሰጠውን ስልጠና ወስደው ከተለቀቁት መካከል አንዱ በአምቦ ዩኒቨርሲቲ ወሊሶ ካምፓስ የስራ አመራር መምህር የሆነው እና የኢንተርኔት ላይ አምደኛው ስዩም ተሾመ የበዛው ሕዝብ የአስቸኳይ ጊዜ አዋጁን ተቀብሎታል፣ ተስማምቶበታል የሚለውን ሀሳብ አይቀበለውም። ታማኝነት አለው ብዬ መቀበል በጣም ይከብዳል። ሰማንያ ምናምን ፐርሰንት የሚሆን ሰዎች የሀገሪቱ እንደዚህ ያለ ዳሰሳ ጥናት መካሄዱን እና እንደዛ መባሉን ይሄ እንደው ያው የተለመደ በፖለቲካ ፍጆታ የተጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስደው የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን፣ ይህን እስራቱን፣ መታፈኑን አምኖ ተቀብሎ እንደው ሰማኒያ ፐርሰንት የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው። ምክንያቱም ማንም መታሰር አይፈልግም። ማንም ሀሳቡን እንዳይገልጽ መገደብ አይፈልግም እና እኛ ፈልገን ይሄ የሆነው የሚለው ነገር የሚያስገድ አይመስለኝም። አዋጁ የሚገድበው የሰው ልጅ መብቶች በመሆኑ ይህ የሚያስደስተው ሰው አለ ብሎ ማመን እንደሚከብደው ነው የሚናገረው መምህሩ ስዩም። የህግ ባለሙያ የሆኑት አቶ ሙልጌታ አረጋዊ በምን አይነት ዘዴ ነው ሰማኒያ ሁለት ከመቶ የሚሆነው ሰው ወዶታል የሚል ጥናት የተገኘው ሲሉ መልሰው ጥያቄ ያቀርባሉ። ጠቅላይ ሚኒስትር ኃይለማርያም ሲናገሩ ነው ሰምቻለሁ ከሰማኒያ ወይም ሰማኒያ ሁለት ከመቶ በላይ የኢትዮጵያ ሕዝብ ስቴት ኦፍ ኤመርጀንሲ እንዲራዘምልን ብለዋል። ብለዋል ወል የኢትዮጵያ ሕዝብ እንደዚህ ብለዋል ካሉ ጠቅላይ ሚኒስትሩ ብሎ ሊሆን ይችላል። ግን ያልገባኝ እኔ ምንድን ነው ሰማኒያ ሁለት ፐርሰንት ከመቶ ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ስራ ላይ የዋለው፣ ይሄ ቁጥር ለማግኘት ማለት ነው። አንድ ስነ ሁለተኛ፣ ከዚህ በፊት ቁጥር ተሰርቶ ያውቃሉ የዚህ ሀገር የኢትዮጵያ ህዝብ ስሜት ፍላጎት ለማወቅ ተመሳሳይ የሆነ ዘዴ ጥቅም ላይ ውሎ ኢትዮጵያ ህዝብ ስሜት የተለካበት ጊዜ ነበረ ወይ ወይስ መጀመሪያ ጊዜ መጀመሩ ነው? እንደዚህ የኢትዮጵያ ህዝብ የሚፈልገው ነገር መንግስት ማድረግ የሚፈልግ እስከሆነ የኢትዮጵያ ህዝብ ከኢትዮጵያ መንግስት የሚፈልገው ይሄን ብቻ ነው ወይ ይሄኛውን ፈልጎ ከሆነ ማለት ነው እና የኢትዮጵያ ህዝብ የስቴት ኢመርጀንሲው ለአራት ተጨማሪ ወራት ማራዘን ኢትዮጵያ ህዝብን ችግር ያቃልላል ብለው የሚያስቡ ከሆነ ጥሩ። አራት ወር ረዥም ጊዜ አለ። ግን ይሄ ነው ወይ? ኢትዮጵያ ህዝብ ይፈልግም? ኢትዮጵያ ህዝብ ተጠያቂነትን አይፈልግም ወይ? ለምንድን ነው መንግስት ተጠያቂነትን ተግባራዊ ማድረግ ያልቻለው? ለምንድን ነው መንግስት የሚገባውን ፕሮሚስ ተግባራዊ የማያደርገው? እውነት የኢትዮጵያ ህዝብ ፍላጎት ከሆነ ተግባራዊ ማድረግ የሚፈልግ ይሄን መንግስት ይህን ጥያቄዎች በእውነት መጠየቅ ፈልጋለሁ። በዚህ አጋጣሚ መንግስትን ማለት ነው። በሽብር ወንጀል ተጠርጥሮ ከሌሎች የኢንተርኔት አምደኞች ጋር ታስሮ የነበረው በኋላም ይህ ክስ ተቀይሮለት በዋስ ተፈቶ የነበረውና በድጋሚ በአስቸኳይ ጊዜ አዋጁ ስር ታስሮ የነበረው የተሀድሶ ስልጠና የተባለውን ስልጠና ወስዶ የተለቀቀው የኢንተርኔት አምደኛውና ጸሐፊው በፍቃዱ ኃይሉ በተባለው ጥናት ላይ ያለውን ጥርጣሬ ያንጸባርቃል። እንግዲህ ሰማንያ ሁለት በመቶ የሚሆኑ የዳሰሳ ጥናቱ ተሳታፊዎች አስቸኳይ ጊዜ አዋጁ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባሉ እና እኔ ስሰማ በጣም ነው የደነገጥኩት። ምክንያቱም እውነት አይመስልም እኔ አካባቢ ከማየውና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው የአስቸኳይ ጊዜ አዋጁ እንዲራዘም ዘን የሚፈለጉ የስርዓቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብአዊ መብትን እየጣሰ ቢሆን ስልጣኑን አጠናክሮ እንዲቀጥል የሚፈልጉ ያነሰቦች ካልሆኑ በስተቀር በግሌ ጤናማ አስተያየት ነው ብዬ ራሱ አልመለከትም። አንድ ሀገር ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ኖራሉ ብያ አላስብም። ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡ ሰዎች አይነት ይወስነዋል። እንደዛ ነው ምለው አስተያየት። ጦማሪው በፍቃዱ መጀመሪያውኑ ይህ አዋጅ የስድስት ወር ጊዜውን ከጨረሰ በኋላ ይራዘማል የሚል እምነት እንዳልነበረው ይናገራል። በኢትዮጵያ በጥቅምት ወር ሁለት ሺ ስምንት አመተ ምረት በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ አማራ ክልል ተሻግሮ ሀገሪቱን ለ11 ወራት ወዳልተረጋጋ ሁኔታ ከቷት ነበር። በዚህ ጊዜ ውስጥ ብዙ ሰዎች መገደላቸውን፣ መታሰራቸውንና ከመኖሪያ ቀያቸው መፈናቀላቸው ይታወቃል። ስምምነት ላይ የሚያደርስ ቁጥር ባይኖርም ከአንድ ወር በፊት የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ሪፖርት በነሐሴ ወር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኦሮሚያ አምስት መቶ ሰው መገደሉን መግለጻቸውን ጠቅሷል። ዓለም አቀፉ የሰብአዊ መብት ተሟጋጅ አምነስቲ ኢንተርናሽናል ባወጣው ሪፖርት እስከ ጥቅምት ሁለት ሺ ዘጠኝ መጨረሻ አደረኩ ያለውን ጥናት ጠቅሶ ስምንት መቶ ሰው መገደሉን ይፋ አድርጓል። ሀገር ውስጥ የሚገኙ የተቃዋሚ ፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር ከዚህ ከፍ ያደርጉታል። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች መታሰራቸውንና መፈታታቸውን አሁንም በእስር ላይ የሚገኙ እንዳሉ መዘገባችን ይታወሳል።

ልየሌላ ታቸ ከሞረናናት ከባሌ ጎባ ስርዓቷን ወዶ ቀልቤ ሳው ገባ የደሙ ልጅና ሶዶ ሲዳማ አዋሳ አርባ ምንጭፈኔነይማ ከሻሸመኔ የዘዋይ ካይቋ የሞጆ ቆንጆ የናዝሬት ብርቋ ከጉራጌናት ቤቷን አክባሬ ለስራ እራሽ ቋሚ ተጠሪ የምትከታተሉት የሰኞ ምሽት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ስናመራ በኢትዮጵያ ዋና ከተማ አዲስ አበባ በሕዝቦች መካከል ያለውን ግንኙነት ለማጠናከር በሚል የተዘጋጀ በሙዚቃና ዳንስ የተቀነባበረ የውዝዋዜ ልምድ ልውውጥ ተካሂዶ ነበር። መኖሪያቸውን በዩናይትድ ስቴትስ ኒውዮርክ የሆኑት ዳንሰኞች ወደ አዲስ አበባ የደረሱት በዚህ ወር መጀመሪያ ላይ ነበር። በዩናይትድ ስቴትስና በኢትዮጵያ መካከል ያለውን ግንኙነት የበለጠ ለማጎል በምስራቅ አፍሪካ ምጣኔ ሀብትን በተመለከተና አሸባሪነትን ለማጥፋት በዋሽንግተን ከሚደረገው እንቅስቃሴ ላይ ያለውን ሕብረት ለማጎልበት የሚል አላማን ያነገበ የባህል ልውውጥ ነበር። መስታወት አራጋው ዝርዝሩን ይዛለች። እንደ አውሮፓውያን አቆጣጠር በ2003 ዓ ም የተመሰረተው ኬግዊን ን ከምፓኒ የተሰኘው የዳንስ ቡድን በዓለማችን ከሚገኙ ታዋቂ የዳንስ ቡድኖች መካከል አንዱ ነው። በዳንስ ጥበብ ጉዟቸውም ያልነካኩት የዳንስ አይነት የለም። የኢትዮጵያን የባህላዊ ዳንስ ግን የኢትዮጵያን የባህላዊ ዳንስ ግን ለመጀመሪያ ጊዜን የተዋወቁት የተለያዩ የዳንስ ጥበብ መድረኮችን በመፍጠር ህዝቦችን የማቀራረብ ስራ ላይ የተሰማራው ዳንስ ሞሽን ዩኤስኤ የተባለው ድርጅትና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በጋራ በመሆን ነው ይህንን የልምድ ልውውጥ የባህል መድረክ ያዘጋጁት። የኬግዌን የዳንስ ግሩፕ የተለያዩ ዓለም አቀፍ ሀገራት ካዘጋጃቸው መድረኮች መካከል ከአፍሪካ ሀገራት አይቮሪ ኮስት፣ ቱኒዚያና ኢትዮጵያ ይገኙበታል። በኢትዮጵያ ዳንስ በየምሽት ቤቱ ለመዝናናት ብቻ ሳይሆን ማንነትን የሚያንጸባርቅ ከፍተኛ ሚና ያለው ባህል ነው በተለይም ከባህላዊ የከበሮ ምት ጋር የሚደረገው የትከሻ አስክስታ በርካታ የውጭ ሀገር ዜጎችን የሚማርክ የዳንስ አይነት ነው ያሉት ዴቪድ ኬኔዲ፣ በአዲስ አበባ የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት አማካሪ ናቸው። ከዩናይትድ ስቴትስ ከመጡት ተወዛዋዦች መካከል አንዱ ዳንስ ማለት መግባቢያ እንደሆነ ይናገራል። speaks to many different people because in a lot of traditions in many countries there's dance. Um, and so dance it's interesting. አራቱ የኪንግዊን ዳንሰኞች ከ24 በላይ ከሚሆኑ ኢትዮጵያውያን ዳንሰኞች ጋር በጋራ የሙያ ልውውጥ በሚያደርጉበት ጊዜ አንድ የሚያደርጋቸውን የዳንስ ጥበብ ፍቅርን የመጋራት እድሉን እንዳገኙ ይናገራሉ። የተለያዩ የኢትዮጵያ የባህል ዳንሶች ላይ የሙዚቃ ምት ትልቅ ሚና እንደሚጫወት ነው የተረዳሁት። የሙዚቃው ምት መለየቱ ብቻ ሳይሆን በአካል ውዝዋዜ በተለይም በጭንቅላት የሚደረገው የዳንስ እንቅስቃሴ በጣም የሚገርም ነው። በኢትዮጵያ ደስቲኖ የተባለው የዳንስ ቡድን መስራችና ተወዛዋዥ የሆነው አዲሱ ደምሴ የአሜሪካን የዳንስ ጥበብ እንደማይከብደው ይናገራል። የውጭ ሀገር ሰዎች ግን እስክስታን ለመማር የሚያደርጉትን ጥረት መመልከትና እነሱን ለማስተማር የሚያደርገው ጥረት በራሱ አዲስ ትምህርት እንደሆነውም ገልጿል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። ድረገጽ አዳዲስ የስራና የፈጠራ ሀሳቦች ማስተላለፊያ መንገድ ሆኖ እያገለገለ ባለበት ዓለም ሰዎች ከየትኛውም ስፍራ ሆነው ፈጣን የኦፕቲካልና መስበር አልባ ግንኙነት በመጠቀም አገልግሎቶችና ስራዎችን እንዲሰሩ ተመራማሪዎች በቀጣይ ቴክኖሎጂዎች አተኩረዋል። በሎስ አንጀለስ ካሊፎርኒያ የፈጣኑ ፋየር ኦፕቲክስ የግንኙነት ቴክኖሎጂ ሰርቶ ማሳያ ጉባኤ ላይ ስራዎቹ ቀርበዋል። የአሜሪካ ድምጿ ኤሊዛቤት ሊ የዘገበችውን ሄኖክሰን ማዝጌር ያቀርበዋል። የሙዚቃ መሳሪያን በርቀት በአለም አሉ ከተባሉ ተጫዋቾች መማር ነገሮችን ቀላል አያደርግም ትላላችሁ? እዛ ላይ ለብዙዎች መድረስ መቻሉ ልጆችም ሆኑ ማንም ሰው በዓለም ስመጥር ከሆኑ የፒያኖ ተጫዋቾች ባሉበት ሆነው መማር ይችላሉ። ሚስካዶሎር በታዋቂው የለንደኑ ኬንግስ ኮሌጅ የመስመር አልባ ግንኙነት መምህር ናቸው። አንድ የፈጠራ ሀሳብን ይዘዋል። የፒያኖ ተጫዋቾችን የጣት እንቅስቃሴ ከፒያኖ መጫወቻ ቁልፎች ጋር የሚያዋድድና የሚመዘግብ እንቅስቃሴ መረጃን ለመሰብሰብ የሚያስችል በእጅ የሚጠለቀው ጓንት ሰልንደግሞ በቀት የሚማሩ ሰዎች የሚያጠትና ቀላ እንቅስቃሴ እንዲማሩ ሐሳቡን ለመረዳት በእጅ የሚጠለቀው ጓንት በጣቶችና መገጣጠሚያዎች ላይ አመልካች የግፊት ጣቢያዎች አሉት። ከዚያ ጣቶችና መገጣጠሚያዎችን ማንቀሳቀስ ይጀምራሉ። ቀስ በቀስ ተማሪዎቹ እጆቻቸውን እንዴት እንደሚያንቀሳቅሱና የሙዚቃ ኖቶቹን እንደሚመቱ ይማራሉ። ይሄ ሁሉ በተቀናጀና ገመድ አልባ በሆነ የድረ ገጽ ግንኙነት የሚከናወን ነው። የዕለት ሥራችንን ለመከወን ድረገጽ በስፋት እንጠቀማለን። በድረገጽ የሥራ ልምድና ማስረጃዎችን በሊንክድን ስናስቀምጥና መረጃዎች በኢሜል ስንለዋወጥም ቆይተናል። ይሄን ሁሉ መረጃ ይዘን ግን ጠዋት ተነስተን ፊታችንን ታጥበን ወንዝ ተሻግረን በታክሲ በአውቶቡስ አንዳንዴም በአውሮፕላን እንጓዛለን። እኔ እንደማስበው ከሆነ ይሄንን ሁሉ ተፍተፍና ጊዜ የሚያቃጥር ጉዞ ለምን በዲጂታል ቴክኖሎጂ ተርጉመን በቋታ አናስቀምጠውና እንደ ምስል ለእይታ አናበቃውም የሚል ነው። ቀዳሚው ስራዬ የቀዶ ጥገና ሐኪሞች በሽተኛው ካጠገባቸው ሳይኖር መዳሰስና መንካት የሚፈጥሩትን የአእምሮ ስሜት መፍጠር ነው። ስለዚህ በሽተኛውን ለመመርመር የሚያስፈልጉ ሰውነትን የመንካትና የመዳሰስ ስራዎችን ለማከናወን በርቀት የሚገኝ ሆስፒታል ውስጥ መረጃ የሚያስተላልፍ የኮምፒውተር አምድ ያስፈልገኛል። ከዚያ በሐኪሙና በሽተኛው መካከል ያለውን ርቀት በድረገጽ እናቀራርበዋለን። የቴክኖሎጂ ሊሠራ የሚችለው በጣም እጅግ ብዙ መረጃ በፍጥነት አንድ ስፍራ ወደ ሌላ ስፍራ እንዲንቀሳቀስ የሚያስችል የኢንተርኔት አገልግሎት ሲኖር ነው። በሌላ አነጋገር ኢትዮ ቴሌኮም ለዚህ ስራ አይመረጥም። መሻሻል እንደሚኖር ተስፋ ማድረግ አይከለከልም። ለነገሩ ይህን ችግር የተረዱ ኩባንያዎች በፍጥነት ስተላለፍ የሚያስችል ዕቃ ለመስራት እየጣሩ ነው። ኢቭ ግሪሊችዝ በሲስኮ የቴክኖሎጂ ኩባንያ የምርት ክፍል ሥራ አስኪያጅ ናቸው። ሁሉ ነገር በቪዲዮ እየተተካ ነው። መረጃን ከዚህ ቀደም የምናገኝበትና የምናሰራጭበት መንገድ ተለውጧል። በእጅ ስልኮቻችን በአይፎንም ሆነ በአንድሮይድ ወይም በኮምፒውተሮች ከጀርባቸው የግንኙነት ኔትወርክ ተዘርግቷል። መረጃዎችን በፍጥነት ከአንድ ስፍራ ወደ ሌላ ስፍራ ለማዘዋወር የሚችሉ መሳሪያዎችና የግንኙነት አምዶችን ይሰራሉ። በዚህ ስራ ሁሉም ሰው ተጠቃሚ ስለሚሆን ፈላጊው ተበራክቷል። ይህንን ሁኔታ በትብብር ማሳለጥ እንደሚቻል በማመን በኔትወርክ ግንኙነት ቴክኖሎጂ ላይ መደባበቅ የሌለበት እና ያንዱን ስራ ሌላው የሚያጎለብትበት አሰራር ለመዘርጋት እየጣረን ነው። ክህሎትን በድረ ገጽ ብለው ስራ የጀመሩ የቴክኖሎጂ ባለሙያዎች ዓላማ በዓለም ዙሪያ ስራ ፍለጋ መጓዝ፣ መሰደድና ቪዛ መጠየቅ ሳያስፈልግ ማንም ሰው ከያለበት ከያለችበት ሆና ሆኖ ወደ ስራ መግባት የሚችሉበት የቴክኖሎጂ አምድን መዘርጋት ነው። ዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማህሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን የሚመራ የነበረው ሞክ ቢሊያበሩ ነው። ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማነን። ኢንጂነር አልፍሬዶ ሳንቶዝ አብሮን አለ። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። በጀመርነው ሰናይ በሰላማዊት ዮሐንስ ሙዚቃ፣ መልካም ምሽት my love. to